ደቡብ ሱዳን ውስጥ ትናንት በተቀሰቀሰ ግጭት ሁለት የራሱን ሰራተኞች ጨምሮ እስካሁን 18 ሰዎች ማላካል በሚገኘው የሲቪሎች መጠለያ ሰፈር ውስጥ መገደላቸውን ድንበር የለሹ ሐኪሞች ቡድን የሚባለው ግብረሰናይ ድርጅት አስታወቀ። ጄምስ ባቲ የድርጅቱን አስተባባሪ አነጋግሮ አጠር ያለ ዘገባ አጠናቅሯል። ሰለሞን ክፍሌ ያቀርበዋል። ዶክተርስ ዊዛውት ቦርደርስ ወይም ድንበር የለሽ ሐኪሞች የተባለው የግብረሰናይ ድርጅት ፕሮጀክት አስተባባሪ ማርከስ ባክማን ማላካል ሆስፒታል ውስጥ ያዩትን ያስረዳሉ። ሆስፒታሉ ሰባ ሦስት ለሚሆኑ ቁስለኞች የሕክምና እርዳታ ሰጥቷል። አብዛኞቹ ሰዎች የቆሰሉት በጥይት ተመተው ነው። በትላንቱ የትጥቅ ግጭት በትንሹ አስራ ስምንት ሰዎች ሲቪሎች በሚጠበቁበት ካምፕ ውስጥ ተገድለዋል። ሁለቱ የድንበር የለሽ ሐኪሞች ደቡብ ሱዳናውያን ተቀጣሪዎች ናቸው። በደቡብ ሱዳን ሁከቱ ከተቀሰቀሰ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ወዲህ አርባ ሺህ የሚሆኑ ሰዎች በካምፕ ውስጥ ይኖራሉ። በአጠቃላይ ከሁለት ሚሊዮን በላይ ደቡብ ሱዳናውያን ናቸው በሁከቱ ሳቢያ ከቤት ንብረታቸው የተፈናቀሉት። ግጭቱ ወደ ሲቪሎቹ መጠበቂያ ካምፕ ተሰራጭቶ ስለ መሆኑ ግን ማርከስ ባክማን በሙሉ ልብ ከመናገር ተቈጥበዋል። ሆኖም ባክማን በካምፑ የተጠለሉት ሰዎች ከላይኛው ናይል ክፍለ ግዛት ሦስት የተለያዩ ብሔረሰቦች የመጡ መሆናቸውን አልሸሸጉም። የትላንቱን ጥቃት ተከትሎ ስድስት መቶ የሚሆኑ ሰዎች የሆስፒታሉን ከለላ ለማግኘት ተገደዋል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን ሁከቱን አውግዘው ሁሉም ወገኖች የብሔረሰቦች ግጭት ይፈጠራል በሚል የሰፈነውን ውጥረት እንዲያስወግዱ ጥሪ አቅርበዋል።